የኢትዮጵያ የመስኖና ኤሌክትሪክ ሚኒስቴር ዶክተር ኢንጂነር ስለሺ በቀለ ከግብፅ እና ሱዳን አቻዎቻቸው ጋር በዝግ መክሯል ስብሰባው ትላንት ማታ የተጠናቀቀ ሲሆን ከዚያ ቀደም ብለውም ሚኒስትሮቹና የየሀገራቱ ጋዜጠኞች ግድቡን ጎብኝተዋል። ውይይቱን አስመልክተው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ዛሬ ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ፣ ሱዳን እንዲሁም ግብፅ የውሃ ጉዳዮች ሚኒስትሮች አዲስ አበባ ውስጥ የተሳካ ስብሰባ አድርገዋል። ኢትዮጵያ ከሁለቱ እህት ሀገሮች ጋር ከህዳሴ ግድብ ጋር በተያያዘ የምታደርገውን ምክክርና የተቀናጀ እንቅስቃሴ አጠናክራ ምትቀጥል ይሆናል። ይሄ ውይይት ስኬታማ ነው የምንልባቸው ምክንያቶች አሉ። አንደኛ ከዚህ በፊት በቴክኒክ ደረጃ በሶስትዮሽ ብሔራዊ ኮሚቴ ያልተቋጩ ጅምር ላይ የነበሩ ጉዳዮችን በተመለከተ ግልጽና ወንድማማችነት የሰፈነበት ውይይት አድርገዋል። ከዚህ በተጨማሪም ለአማካሪ ድርጅቱ ቢአርኤልአይ መመሪያ ለመስጠት እንዲቻል ረቂቅ ሰነድ አዘጋጅተዋል። ሶስቱ ሀገራት ወደፊት በሚገለጽ ጊዜና ቦታ ውይይታቸው ነው ለማካሄድ ከመግባባት የተደረሰበት ነው። ስለዚህ ትላንትና በኢትዮጵያ ሱዳን እንዲሁም ግብፅ የውሃ ጉዳይ ሚኒስትሮች መካከል የተካሄደው ውይይት በጣም ስኬታማ ነበር። ለአማካሪ ድርጅቱ ቢአርኤልአይ ተዘጋጀ ስለተባለው መመሪያ ይዘትና አንኳር ነጥቦች ሊገልጹልን ይችላሉ ተብሎ ከዶች ቨለ ለቀረበ ጥያቄ አቶ መለስ ተከታይን ብለዋል። መመሪያው ረቂቅ ስለሆነ በዚህ መድረክ ላይ ሊቀርብ አይችልም። ወደፊት ጊዜና ሁኔታዎች ሲፈቅዱ ይፋ ይሆናል። በሶማሌና ና ኦሮሚያ ክልሎች የተፈጠረውን ግርግር ተከትሎ የአሜሪካ መንግስት ያወጣውን መግለጫ እንዴት ይመለከቱታል ተብሎ ከጋዜጠኛ ለቀረበ ጥያቄ እንደዚህ አይነት መግለጫዎች የተለመዱ ናቸው። በየትኛው መዲና ያለ ሲሆን በዛ ሀገር የሚፈጸምን ወቅታዊ ሁኔታ በተመለከተ መግለጫ ይሰጣል። በተመሳሳይ ቀደም ሲል የተጠቀሰው ኤምባሲም በዚህ ሳምንት ያወጣውን መግለጫ ለማየት ሞክር ያለው ይሄ አገሪቱ ከኢትዮጵያ ጋር ላላት መልካም የሆነ ስትራቴጂካዊ ግንኙነት የምትሰጠውን ደረጃና ፍላጎት የሚያሳይ ተደርጎ መወሰድ አለበት። ከዚህ ውጪ ሰባ የሚሆኑ ኢትዮጵያውያን በህገወጥ አዘዋዋሪዎች በዛምቢያ ሲዘዋወሩ መያዛቸውንና የኢትዮጵያ መንግስት ዜጎቹ ወደ ሀገራቸው እንዲመለሱ ጥረት እያደረገ መሆኑንም አክለው ገልጿል። በሶማሊያ የደረሰው ጥቃት በአሚሶም የተፈጸመ ነው ይባላል ተብሎ ከአንድ ጋዜጠኛ ለቀረበ ጥያቄም የፈጠራ ወሬ ሲሉ መልሰዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም